ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሀብቷን የሚያሟጥጥ የህዝብ ቁጥር እያሻቀበላለባትና ስፋቷም ይዘቷም ጋት እንኳ ለማትጨምር ይህች ምድር በሳይንሳዊ መንገድ መላ ካልተፈለገላት ወደፊት ምን ሊፈጠር እንደሚችል መገመት አይከብድም። ትላንት እንደ ዛሬ አልነበረም፣ ነገም እንደ ዛሬ ሊሆን አይችልም። ስለዚህ የሳይንስ መስኮች ሁሉ በየድርሻቸው የሰው ዘር በተፈጥሮ ሀብት እጥረት ወደ መጥፋት ከማምራቱ በፊት ብልሃት መፈለጋቸው የግድ ነው። በብዙ ሚሊዮን የሚቆጠር ህዝብ ታቅፈው ዛሬም ስልጣኔና የሀብት ብልጽግና ርቆባቸው ለሚናፍቁ እንደ ኢትዮጵያ ላሉ ታዳጊ ሀገራት ደግሞ የሳይንስና ቴክኖሎጂ ማስወንጨፊያነት ተኪ የሌለው ሚና አለው። ለምሳሌ የህዋ ሳይንስና የጂኦግራፊ ጥናት ሳይንሶች ዛሬ ላይ በእያንዳንዱ ለህይወታችን አስፈላጊ በሆኑ ጉዳዮች ማስፈለግ ብቻ ሳይሆን ያለ እነርሱ ድጋፍ ከሊቅ እስከ ደቂቅ የሁሉም ኑሮ ቀጥ በሚልበት ደረጃ ላይ ተደርሷል። እንደ መንገድ፣ ግድብ የባቡር ሀዲድና መሰል ግንባታዎችን ለማከናወን የአየርና የባህር ትራንስፖርት፣ ኢንተርኔት፣ የስልክ አገልግሎት፣ የሬዲዮና የቴሌቪዥን ስርጭት፣ የጂፒኤስ አገልግሎት የሚሹ ተግባራት ሁሉ የግብርና እድገትና ምርታማነት፣ የአገር ሉዓላዊነትና ደህንነት ብቻ በአጠቃላይ በቀጥታም ይሁን በተዘዋዋሪ የህዋ ሳይንስና የጂኦግራፊ ሳይንስ ጥናት መረጃዎች አስፈላጊነት ወሳኝ መሆኑን መካድ አይቻልም። የሀገር ልጆች ታዲያ ይህ ከምድር እስከ ህዋ የተሰኘ ፕሮግራማችን እነዚህን የሳይንስ መስኮች ለመተዋወቅና ጥቅማቸውን ተረድቶ የየበኩልን ለመወጣት አያግዝም ትላላችሁ? ሰላም ጤና ይስጥልን፣ የሀገር ልጆች። ከምድር እስከ ህዋ ሳምንታዊ ፕሮግራማችን እነሆ ተጀመረ። ከኤፍኤም አዲስ 971 የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ ነኝ። መርጣችሁ ስለምታደምጡን ምስጋናችን በአክብሮት ይድረስልን። አብረን እንቆይ። ከዚህ ቀደም በተላለፉ ሦስት ያህል ፕሮግራሞቻችን የህዋ አፈጣጠርና ዝግመተ ለውጥ ንድፈ ሐሳብ ላይ ተከታታይ ዝግጅቶችን መሥራታችን አይዘነጋም። በመሃል የስፔስ ሳይንስና ጂአይኤስ ዓመታዊ በዓልን የተመለከቱ ሁለት ፕሮግራሞች በጣልቃ መደመጣቸው ሳይዘነጋ፣ ታዲያ የህዋ አፈጣጠርና ዝግመተ ለውጥን አስመልክቶ በሠራ ናቸው ሦስት ፕሮግራሞቻችን ከታላቁ ፍንዳታ ቢግ ባንግ በፊትና ከእርሱም በኋላ ስለነበሩ ዝግመተ ለውጣዊ ክስተቶች በመጠኑም ቢሆን ግንዛቤ ለመፍጠር ሞክረናል። ይህ አሁን ያለንበት ህዋ ዛሬ ባለበት ደረጃ ለመድረስ ከቢግ ባንግ ጀምሮ 13.7 ቢሊዮን ዓመት ገደማ እንደፈጀበት ይገመታል። ህዋ ዛሬ ላይ በዚህ በ13.7 ቢሊዮን ዓመታት ውስጥ በተለያየ ጊዜ የተፈጠሩ የተለያዩ የሚታዩና የማይታዩ አካላትን ይዟል። እነዚህ አካላት ያሉበት ህዋ አጠቃላይ ዕድሜው 13.7 ቢሊዮን ይሁነው እንጂ እነዚህ በውስጡ የያዛቸው አካላት የተፈጠሩት በሂደት በተለያዩ ዘመናት ነው። ለምሳሌ አብዛኞቹ ጋላክሲዎች ህዋ በተፈጠረበት 13.7 ቢሊዮንና በ10 ቢሊዮን ዓመታት መካከል ተፈጥረዋል። ስለዚህ ብዙዎቹ ጋላክሲዎች ከ10 ቢሊዮን ዓመት በላይ ናቸው ማለት ነው። በሌላ በኩል የእኛዋ ኮከብ ፀሐይና ቤተሰቦቿ ማለትም ስርዓተ ፀሐይ ወይም ሶላር ሲስተም ከተፈጠረ ከ4.5 እስከ 5 ቢሊዮን ዓመት እንደሚሆነው ይታመናል። ክቡራትና ክቡራን ከተፈጠሩ እያን ስንጠቅስ ይህ የተገለጸው ዕድሜያቸው ዛሬ የያዙትን የአማረ ቅርጽ የያዙበት አለመሆኑን ልብ ማለት ይኖርባቸዋል። ለምሳሌ ፀሐይ ስትፈጠር እንዲህ ግዙፍ የምትንተገተ ኮከብ አልነበረችም። እድሜዋ የሚሰላው ግን ቅርጽ ይዛ ገና ጨቅላ ኮከብ ሆና ብቅ ካለችበት ወይም ሳይንቲስቶቹ የሎድዋርፍ ማለትም ቢጫ ድንክዬ በሚሏት ደረጃ ከታየችበት ነው። ያኔ ታዲያ እንዲህ እንደ ዛሬ ኒኩሌር ፊዥን የምታካሄድበት አቅም አልነበራትም። ምድርም መጀመሪያ አካባቢ እንዲህ የውሃ አስጋጃ የተነጠፈባት የሕይወት መኖሪያ ገነት አልነበረችም። በአጠቃላይ ዛሬ በህዋ ውስጥ በተለያየ ቅርጽና ቦታ የሚገኙ የህዋ ወይም የጠፈር አካላት ወይም ሴሌስቴሽል ቦዲስ ዛሬ የያዙትን የአማረ ቅርጽና ባሕሪ በዝግመተ ለውጥ ሂደት እንጂ በአንድ ጊዜ አላገኙትም። ለመሆኑ ህዋ ዛሬ ላይ ምን ምን ነገሮችን ይዟል? ምን ምን ተብለው በየምድባቸው ይከፈላሉ? በዚህ በዛሬው መሰናዶ መቃኘት የምንጀምረው ርዕሰ ጉዳያችን ነው። ለምናነሳቸው ጥያቄዎች ምላሽና ማብራሪያ የሚሰጡን ታዲያ ከኢትዮጵያ ስፔስ ሳይንስ እና ጂኦ ስፓሻል ኢንስቲትዩት በአስትሮኖሚና አስትሮፊዚክስ ተመራማሪ ዶክተር ገመቹ ሙለታ ናቸው። በድጋሚ መልካም ቆይታ። ሕዋ እጅግ ሰፊና አሁንም ያለማቋረጥ እየሰፋ ያለ ነው። በውስጡም ቀደም ብሎ እንደተገለጸው የተለያዩ አካላት አሉት። ለመሆኑ እነዚህ አካላት በየአይነታቸው ሲመደቡ ምን ምን ይባላሉ? ዶክተር ገመች ሙለታ እንግዲህ በህዋ ውስጥ ወይ ደግሞ በሰማይ ውስጥ የሚገኙት አካላት ሴሌስቲያል ኦብጀክት ወይ ደግሞ ሴሌስቲያል ቦዲስ ይባላሉ። ሴሌስቲያል ቦዲስ ማለት የሰማይ አካላት እንደማለት ነው። በሰማይ ውስጥ የሚናያቸው በአይንም ሆነ በቴሌስኮፕም ሆነ የሚናያቸው ነገሮች የሰማይ አካላት ይባላሉ። እነዚህ የሰማይ አካላት የእኛ ህዋ ወይም ደግሞ የኛ ዩኒቨርስ ባዶ ቦታው ይበዛል። ይሄም ባዶ ቦታ ደግሞ የተለያዩ ቦታዎችን ይዞ ያሉት ደግሞ እነዚህ ባሪዮኒክ ማስ ያላቸው እኛ በቴሌስኮፕ እና በአይን የሚሆን በተለያየ በዘመናዊ መሳሪያም የሚሆን ልናያቸው የምንችላቸው ነገሮች ሰለስ ቲያል ኦብጀክትስ ወይ ደግሞ የሰማይ አካላት ይባላሉ። በአጠቃላይ እነዚህ የሰማይ አካላት ከጸባያቸው ጀምሮ ከግዝፈታቸው እና ከአፈጣጠራቸው እና እንደ አኗኗራቸው ሁኔታ ይዞ በተለያዩ አይነት ይመደባሉ። ለምሳሌ እኛ የምንኖርበት ራሷ ፕላኔት የፕላኔት አይነት ናት መሬት እነዚህ ሰማይ አካላት ዋነኞቹ ፕላኔቶች፣ ኳክብቶች፣ ሳተላይቶች፣ አስትሮይዶች፣ ኮሜቶች፣ ጋላክሲዎች፣ የኳክብት ስብስቦች እና ደግሞ ሌላም ኳክብት የአኗኗር ወይ ደግሞ ኢቮሉሽን እድሜያቸውን ሲጨርሱ ደግሞ ሌላ ነገር ይባላሉ እንደ ዋይት ድዋርፍ፣ ብላክሆል፣ ኒውትሮን ስታር ይለያሉ። ኒውትሮን ስታር ራሱ ዲቴልስ እነዚህ የህዋ አካላት በየምድባቸው ኮከብ፣ ፕላኔት፣ ሳተላይት፣ ወይም ጨረቃ፣ አስቴሮይድ፣ ኮሜት ወዘተ እየተባሉ ለመመደብ የየራሳቸው መመዘኛ አላቸው። ለምሳሌ አንድ አካል ፕላኔት ወይም አስትሮይድ ወይም ደግሞ ድዋርፍ ፕላኔት ለመባል የራሱ መመዘኛዎች አሉት። ለምሳሌ ፕላኔት ለማለት ሶስት ክራቴሪያ መሟላት አለበት። አንድ ነገር ፕላኔት ለማለት አንድ ኮከብና ኮከብ በመሰሉ ነገሮች ዙሪያ መሽከርከር አለበት። አካላት ዙሪያ ዛቢያውን ይዞ መሽከርከር አለበት። ሁለተኛ ክብደቱ በቂ መሆን መቻል አለበት። የስበት ኃይል የሚጨምርለትን ክብደት መያዝ መቻል አለበት። ክብደት የስበት ኃይሉ ሲጨምርለት ምን ይሆናል? ይሄ ነገር ሉል ይሆናል። ስፌሪካል እንደምንለው ወይም ሞላላ ይሆናል እንለዋለን። ስፌሪካል በእንግሊዝኛ አጠራሩ። ይህም ማሟላት አለበት። ሶስተኛው ደግሞ ኢንቫይሮንመንቱን ወይ በፀሐይ ዙሪያ ወይ ደግሞ በሌላ ኳክብት ዙሪያ የሚዞሩ ፕላኔቶች አካባቢያቸውን ማጽዳት መቻል አለባቸው። አካባቢያቸውን ካላጸዱ የፕላኔት ክሪቴሪያ አያሟሉ። በስበታቸው ወይ በስበታይልዛት ወይ በስበት ኃይል ወይ ደግሞ በታይዳል ፎርስ የሚባል አለ። ሲዞሩ ወይ መሳብ አለባቸው ወይ ደግሞ ያንን ነገር በሚፈጥሩት ግፊት ከራሳቸው አካባቢ ማራቅና አካባቢያቸው ማጽዳት መቻል አለባቸው። ይህን ክራቴሪያ ስላላሟላች ነው ፕሉቶ በፈረንጆች አቆጣጠር በ2006 የኢንተርናሽናል አስትሮኖሚካል ዩኒየን ከፕላኔት ታርታ ያወጣችው። አካባቢዋን አላጸዳችም እስካሁን ድረስ ድዋርፍ ወይም ያላደገች ፕላኔት ትባላለች። ታዲያ እንደዚህ ከሆነ ለምሳሌ አሁን ሳተርን ዋናው ፕላኔት አለ። እንደገና በዙሪያው ደግሞ አቧራ መሰል እና ቋጥኞች ሲዞሩት እናያለን። እሱ ታዲያ ለምን አላጸዳም? ጥሩ ጥያቄ ነው። ይሄ ለብዙ ጊዜ ወይ ለብዙ አመታት ጥያቄ ሲሆን ነበር ለአስትሮፊዚክስ እና አስትሮኖሚ ተመራማሪዎች። ቀለበት መሰል ነገር ስላለው ጋዝ ነው ምንድነው ያ ቀለበት ስባል ነበር። ኖርማሊ አሁን ፊዚክሱ ወይ ደግሞ አስትሮፊዚክሱ አድጎ ስለመጣ አክሪኤሽን ዲስክ የሚባል አለ። አክሪኤሽን ማለት ያ ኦብጀክት ስፈጠር ወደ ፍጥረት ስንሄድ ብናወራው በጣም ግልጽ ይሆናል። ይ ነገር ስፈጠር ጋዞችና ይሄ አቧራዎች እዚህ መረት ላይ የምናያቸው ሳይሆን ህዋ ውስጥ ያሉት ሃይድሮጅንና ሂሊየምን በብዛት የያዙ ናቸው። እና ደግሞ ሌላ ዜሮ ፖይንት ቱ ፐርሰንት ደግሞ ሌላ ኤሌመንቶችን የያዙ እነሱን ወደ ራሱ ይወስዳል። በኢንቨርቱ አካባቢ ያለው ክብደት ያለው እና ደንሲቲ ያለው ያ ከውጭ ያሉትን በሰርፌሱ አካባቢ ያሉትን ነገሮች ወደ ውስጥ ይወስዳል ስል ሲከረከር እነዛው ውጭ አካባቢ ያሉት አቧራዎችን ወደ ውስጥ ይገባሉ። ያ ስገቡ ስገቡ ስገቡ ምን ያደረጋል? የሮቴሽን ስፒዱ ይጨምራል። ፍጥነቱ ጉልበት እያገኘ ሲሄድ፣ ጉልበት እያገኘ ሲሄድ ፍጥነቱ ይጨምራል። እዛ ምን ይሆናል? ሞመንተም ወደ ውጭ ይወጣል። ሞመንተም ወደ ውጭ ሞመንተም ምንድን ነው? ሞመንተም እንግዲህ ይሄ ቀላል ቁስ ቀላል ቁስ እንደማለት ነው። በጉዞ ላይ እያለ የሚጓዝበት ፍጥነት አለው ልል የሆነው ነገር ያንን ፍጥነት ገለባና እህል አብረን እናሽከረክረው ገለባ ገለባው ወደ ዳር እየሄደ ሄዶ ወደ ማሕል እየቀረ ክብደት ያለው ወደ ውስጥ ወደ ውስጥ እየወረደ ይሄዳል። ክብደት የሌላቸው ወደ ውጭ ወደ ውጭ እየወጡ ይሄዳሉ። የውጭ አካል ያለውን ሞመንተምና የውስጥ አካል ያለውን ሞመንትም ደግሞ ይኳል ለማድረግ ይሞክራል። ይኳል ካልሆነ ያ ነገር የመኖር እድሉ በጣም ያጠረ ነው። ያንን ኮንዘርቭ ያንን ኮንዘርቭ ለማድረግ ምን ያደርጋል? ያ ዲስክ ይሰፋል። ዲስኩ ሰፋ ማለት ነው። ሞመንተም እንግዲህ ሬዲየሱ ሰፋ፣ ሞመንተሙ ይጨምራል። የከበበው ነገር ማለት ነው። አዎ ፕላኔቱን የከበበው ያ ዲስክ ወይ ወደ ውስጥ አልወረደም ወይ ደግሞ ውጭ ሌላ ቦታ ደም በግራቪቲ ተይዟል። ስለዚህ የዛኛው የመሃልኛው የፕላኔቱ ሽክርክሪት ፍጥነት ወደ ውስጥ እንዳይወርድ አድርጎታል። ሲፈጠሩ ጊዜ ያፈጣጠራቸው አጋጣሚ ነው ይህን ይፈጥራል። ያፈጣጠራቸው አጋጣሚ ይህንን ይፈጥራል። ከዛ በኋላ ያንም ሞመንተም ደግሞ ጠብቆ ለመቆየት ሬዲሱ ጨመረ። ያ ዲስክ ዲስኩ ወይ መሄድ አልቻለም። ቀለበቱ ማለት ነው ቀለበቱ ዲስኩ አይሄድም። ለምን? እዚህ ጋር ግራቪቲ አለ። እንግዲህ በአሁኑ ጊዜ የአክሬሽን ዲስክ የምንለው ነገር ሆኖ ነው የቀረው። ወይ ፕላኔት አልሆነም፣ ወይ የፕላኔቱ ውስጣዊ አካል አልሆነም፣ ወይ ደግሞ ወደ ውጭ አልሄደም፣ ወይ ወደ ወደ ውጭ ከቦት ሲሽከረከር ይኖራል። አሁን ስለ ፕላኔት ካነሱ ሊ ነገሮች ፕላኔት ፕላኔት ለመባል አንደኛ ብርሃን በሚያመነጭ እንደ ኮከብ ኮከብና ኮከብ መሰል ነገሮችን መዞር አለበት፣ መሽከርከር አለበት። አንደኛው ይሄ ነው፣ ክራይቴሪያ ወይም መመዘኛው። ሁለተኛው ደግሞ አካባቢውን ማጽዳት አለበት። በስበት እና በመግፋት ወይ በማራቅ ወይ በመሰብሰብና የእራሱ አካል በማድረግ ይሄንን መፍጠር አለበት። ሌላኛውስ መመዘኛ ምንድን ነው? ለፕላን ሌላኛው መመዘኛ ደግሞ ክብደቱ በቂ መሆን መቻል አለበት የስበት አኪል በቂ የስበት ኃይል እንዲኖረው ክብደቱ በጣም በቂ መሆን መቻል አለበት። ይታወቃል እንትን አለዛ ወሰናለው ይህን ያክል ኪሎግራም ወይም ይህን ያክል ቶን ይባላል። እንግዲህ ይህን ያክል ቶን ለማለት እሱ ራሱ ይሰራዋል አለ እዛ ለምን ስፌሪካል ከሆነ ወይ ሉላዊ ቅርጽ ከፈጠረ አንዱ እሱ ነው። መመዘ ክብደቱ በውስጡ ያለው ቁስ አካል በጣም ክብደት አለው እና የኃይል ስበት ፈጥሯል። ነው ራሱ ክብደት አለው ለማለት ስበት ወደ ሉላ ሞላልነት ወይም ወደ ክብነት ወደዛ መጥተዋል ማለት ነው። ለምሳሌ እንትን እንውሰድ። አስትሮይድ አስትሮይዶች ምንድን ናቸው? አሁን አልጨረስ ናቸው እነዚህ የሰማይ አካላት፣ መጀመሪያ ደፊኒሽናቸው ጨርስና እንዴት እንደምለዩ አስትሮይዶች እነዚህ ፕላኔቶችና ከዋክብት ሲፈጠሩ ወይ ከዋክብ አልሆኑም ወይ ደግሞ ፕላኔት ሳይሆኑ የቀሩ ነገሮች ናቸው። ደግሞ ሮክ ናቸው፣ አለት አስትሮይዶች አለቶች ናቸው። በብዛት የያዙት አለቶችን ነው። ኮሜቶች ደግሞ በብዛት የያዙት በረዶ፣ በረዶዋማ ናቸው። አሁን ኮሜቶች ከኛ ፀሐይ ትንሽ ርቆ ወደ ውጭ አካባቢ ይገኛሉ። ወደ ውጭ ማለት የእኛ ሶላር ሲስተም ውጫዊ አካባቢ ከኔፕቱን ከኔፒቱን ወደኋላ እዛ አካባቢ ነው። ኔፕቱን ኦርቢት አካባቢ ነው የሚኖሩት። ለምን ወደዚህ ከቀረቡ የመቅለጥ አቂማቸው በጣም ይጨምራል። ይቀልጣሉ። ወደው ሰርቫይቭ አደረጉ የቀረቡትም ቀልጦ አልቋል ማለት ነው። ከዚህ ይቀልጣሉ። ኢንኬዝ ወይ ደግሞ በአጋጣሚ ደግሞ እነሱም ሞሽን ላይ ናቸው፣ የተንቀሳቀሱ ናቸው። እንቅስቃሴ ላይ ስለሆኑ በዚህ እንቅስቃሴ ምክንያት በአትሞስፈር ውስጥ በፀሐይ አትሞስፈር ውስጥ ወይ ደግሞ በመሬት አትሞስፈር ውስጥ ከገቡ በፍሪክሽን ምንድን ነው ፍሪክሽን? በአማርኛ ፍትጊያ፣ ሰበቃ ወይም ፍጭት ከአየር ጋር በሚፋጭበት ጊዜ ይቃጠሉና ምን እያደረጋሉ? ጋዚን ይለቃሉ። ያንን ነው ተወርዋሪ ኮከብ ሜቴዮራይት ሜቴዮርስ የምናያቸው ሜቴዎርስ ሜቴዎርስ የምንላቸው እነሱ ናቸው። አሁን እነዚህ ሜቴዎርስ ወደ መሬትም ሊቀርቡ ይችላሉ። በትናንሽ ሲሰባብሮ በሴንቲሜትር በሚሊ ሜትር መጠን መረቲን የሚደርሱ ደግሞ ሜትዮራይት እንላቸዋለን። አደጋም አያደርሱም፣ ግን በዛ ፍጥነትና በዛ ከዛ ርቀት ስመጡ የሆነ ከነቲክ ኤነርጂ ይኖራቸዋል። ፖቴንሻል ኤነርጂ ናቸዋል። መረቲን ስነቁ ከነቲክ ኤነርጂ ይሆናል። አንዳንድ አስፓልት ሲሰራ ዓለም ላይ በጣም ጽድት ያለ አስፓልትን ሊሰራና ዛሬ ተሰርቶ አልፎ ነገ የተሰንጥቆ ሊታይ ይችላል። የዛሬ ዝን ያን ሊሆን ይችላል። ለምን ሊመጡና እነዛ ሚሊሜትር ሴንቲሜትር በጣም ትንሽ የሆኑት በሀይ ኤነርጂ ስለሚመጡ ከዛ ከሩክ ስለሚመጡ ፖቴንሻላቸው ሀይ ነው። መደርስ ደርስ ወደ ከነቲክ ይቀየራል። ያኛው ሊሰነጥቅ ይችላል። መሬትንም ደግሞ ብዙውን ጊዜ ክራተርስ የምንለውን የሚፈጥሩት እነሱ ናቸው። ክብደት እኮ ፀሐይም እኮ ከኛ ፕላኔቶች ከሁሉም ፕላኔቶች በፀሐይ ዙሪያ ከሚሽከረከሩ ፕላኔቶች ተደምሮ የእሷን ያክል አይሆንም። ዘጠና ዘጠኝ ነጥብ ስምንት ናት። ሌሎች ኮከቦች ደግሞ በጣም ትላልቅ ናቸው። ስለዚህ በጣም ትልቅ ስለሆነ ፕላኔት ይሆናል ማለት እነዚህ ሶስቱ ክራይቴሪያዎች ግዴታ ናቸው። እና በዚህ ላይ ለምሳሌ አስትሮይድ ስፌሪካል አይደሉም ብዙውን ጊዜ ሁሉ አይደሉም። ምክንያቱ ምንድን ነው? የስበት ኃይላቸው በቂ አይደለም። በቂ ማስ ወይም በቂ ክብደት የላቸው። ከፍተኛ የስበት ኃይል ለመፍጠር በቂ ክብደት ስለሌላቸው ቅርጻቸው ኢሬጉላር ነው፣ ብዙውን ጊዜ ስብርባሪ ቋጥኞ ነው ሲሽከረከሩ አየር ላይ ሲንሳፈፉ እናያለን። እነዛ ናቸው እና እንደ ፕላኔት ሉላዊ ቅርጽ አይዙም። ኮከብ ደግሞ ለምንድነው በምንድነው ከፕላኔትና ከአስትሮይድ የምንለይበት ምክንያት? ኮከብ ማለት የጋዞች ስብስብ ነው። ልክ እንደ ፕላኔት ስፌሪካል ሼፕ ወይ ደግሞ ሉላዊ ቅርጽ፣ ሞላላ ቅርጽ ይዞ በጣም ክብደት ያለው እና በውስጡ በኢምብርቱ ውስጥ የኒውክሊያር ሪያክሽን እያካሄደ የሚያካሂድ ነው። ዋነኛው ክራቴራ ያ ኒውክሊያር ሪያክሽን ነው። ከሌላው ነገር የሚለየው የኒኩሌር ሪያክሽን ወይም ኒኩሌር ፊዥን ሲፈጠር፣ ፊዥን ብርሃንም ሙቀትም ይፈጥራል። ያው ፊዥን ይፈጥራል። ሃይድሮጂን ከሃይድሮጂን ያባላና ሂሊየም ይፈጥራል። ሂሊየም ከሂሊየም ያባላና ካርበን ይፈጥራል። ካርበኒን ከካርበን ያደርግና ኦክሲጂን፣ ኦክሲጂን ከኦክሲጂን ኒየን ይፈጥራል። እንዲሁ ያለ ማግኒዚየም እያለ እስከ አይሬን ይሄዳል። ይሄ ክስተት የሚካሄደው በኮከቦች ውስጣዊ አካል በተለይ በኢምብርታቸው እንግዲህ በእንግሊዝኛ ኮር የምንለው እዛ ላይ ነው በዚህ ነው በማዕከላቸው በዚህ ነው የምንለዩት ከፕላኔት ፕላኔት አሁን ኒኩላር ሪያክሽን አያካሂድም ግን ፕላኔቶች እንደ ኮከብ የኒኩሌር ፊዥን ወይም የኒኩሌር ማብላላት ያልተከሰተበት ምክንያት የነሱ ለምንድን ነው እዚህ ጋር ለምን የኒውክሌር ሪያክሽን ወይ ደግሞ ኤሌመንቶችን አተሞችን ለምን አያብላላም? ይሄን ለማብላላት አሁን እንግዲህ ወደ ክብደቱ መጣን። አሁንም ደግሞ በክብደታቸው ምክንያት ነው። ክብደት ወሳኝ ነው። ማስ ማስ ምን ይጨምራል? ክብደት ምን ይጨምራል? ደንሲቲውን ይጨምራል። ደንሲቲ ምን ይጨምራል ተምፕሬቸርን ይጨምራል። ሙቀት ይጨምራል። ሙቀት ማለት ነው። ሙቀት ምን ይጨምራል ምን ያደርጋል? በቂ ሙቀት ካለ በቂ ተርማል ኢነርጂ አለ ማለት ነው። ያ በቂ ኢነርጂ አለ ማለት የሚመሳሰሉ አተሞችን ወይ ደግሞ ኤሌመንቶችን ሃይድሮጂን እና ሃይድሮጂንን ማብላላት፣ ምድር ላይ አሁን ኦርዲነሪ ላይብራሪ ላብራቶሪ ውስጥ ይከብደናል። ለምን ኒውክሊያር ኢነርጂ ለቅብናላል። እኛ እዚህ ሆነን ደግሞ ያንን ኢነርጂ አመንጭተን ብናገናኘው ብናገናኘው ይፈነዳል። ምን ማለት ነው? ተንዘ ፓወር ኦፍ ሰቨን ከልቪን ተምፕሬቸር ማለት እንግዲህ አስር ሚሊየን ዲግሪ ከልቪን ተምፕሬቸር ያስፈልጋል ሃይድሮጂንን ከሃይድሮጂን ለማብላላት። ያን ሙቀት መፍጠር የሚቻለው ደግሞ ከፍተኛ ማስ ሲኖር ነው ሲኖር ነው ደንሲቲው ሀይለኛ ሲሆን ነው፣ ወይም ስግታው ሀይለኛ ሲሆን ያንን ያላቸው ደግሞ ከክብት ናቸው አሁን ይሄን ፕላኔቶች የላቸው። ይሄን ካላቸውማ ኦልረዲ ምን ሆኑ ማለት ነው? ከፕላኔት ወደ ኮከብ ነው ማለት ነው። በቢግ ባንግ ፍንዳታ ምክንያት ዩኒቨርስቲ እየሰፋ ሲሄድ ውስጡ ያለው ማተር እየተሽከረከረ ወይም እየተንቀሳቀሰ በሚሄድበት ጊዜ ከባድ ክብደት ያለው ወደ አንድ ማዕከል መጣ። ያ ማዕከል ከዋክብትን ፈጠረ ወይም ኮከብን ፈጠረ። ከኮከቡ የተረፈው ማተር ደግሞ ፕላኔቶችን ፈጠረ። ከፕላኔቶች የተረፈው ደግሞ ሳተላይቶችን ፈጠረ እያል ነው የምንሄደው። አስቴሮይዶችን፣ ፕላኔቶችን እየፈጠረ ሄደ። በዚህ መልኩ ነው አፈጣጠራቸው ማለት ነው። መልካም የሰው ልጅ ቴሌስኮፖችን በመጠቀም ህዋን እያሰሰ ነው። ብዙዎቹ ኮኮቦች ፕላኔቶች ይኖሯቸዋል። ሁሉም አላቸው ማለት ቢከብደኝም፣ ምን ብዙዎቹ ፕላኔቶች ይኖሯቸዋል። ምን ያክል ፕላኔቶች ተደርሶባቸዋል? እስካሁን ከእኛ ስርዓተ ፀሐይ ውጭ ያሉት የተደረሰባቸው ማለት ተደረሰባቸው። በየአመቱ በየጊዜው በየጊዜው በየጊዜው ኢቨን ከወር በኋላ ራሱ ሌላ ይገኛል። እስካሁን ድረስ አምስት ሺህ ተገኝቷል፣ እስከ ሁለት ሺህ ሃያ ሁለት ድረስ። ክቡራትና ክቡራን፣ የሀገር ልጆች በህዋ አካላት ዙሪያ ያነሳ ነው ርዕሰ ጉዳይ በዚህ አላበቃም ለዛሬው ግን እዚህ ላይ እንቋጭ ዘንድ ጊዜ ገድቦናል ሳምንት እንመለስበታለን ስላደመጣችሁን ከልብ እናመሰግናለን ጌታቸው መላኩ ነበርኩ መልካም ሳምንት ከምድር እስከ ሕዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ሕዋ